ነጋሳ፣ አሶሳ የበኒሻንጉል ጉሙዝ ርዕሰ ከተማ ዛሬ ውሎዋ እንዴት ነው? ትናንትና እንደሰማ ነው፣ አምስት የዛ አካባቢ ባለስልጣናት ተይዘዋል። ከዛ በኋላ አሁን ሰላም እና ጸጥታዋ እንዴት ነው? ሰውስ እንቅስቃሴው እንዴት ነው? እስቲ ባጭሩ ንገረን። አመሰግናለሁ ነጋሽ። እንግዲህ የአሶሳ አንተ እንደገለጥኩ፣ ትናንት ፌደራል ፖሊስ ባወጣው መግለጫ በአሶሳና በምዕራብ ኦሮሚያ ሻንጉል ድንበር ላይ በነበረው ግጭት ውስጥ እጃቸው አለበት ግጭቱ ጠንሳሽ ናቸው ያላቸውን የክልሉን ከፍተኛ አመራሮች እና መካከለኛ አመራሮች አምስት ሰዎችን በቁጥጥር ስር አውሎ ይገኛል። ያለው ሁኔታ አንጻራዊ ሰላም ነው ያለው ሰላም ነው። የፌዴራል ፖሊስም የመከላከያ ሰራዊትም ያው አንዳንድ ቦታዎች ስላሉ የቦታ ላይ መደበኛ የሆነ እንቅስቃሴ ነው እየተካሄደ ያለው። ፌዴራል ፖሊስ እና የመከላከያ ሰራዊት አሁንም እንደሰፈሩ ነው ከተማ ውስጥ መሰርም አይባልም ያው ጸጥታውን ለመከታተል ያህል ይመስለኛል እንጂ በየመንገዱ ይገኛሉ ያው ኦልሞስት ሁለት ወር ያህል በብዛት ይገኛሉ ካቢ ዩኒቨርሲቲ ውስጥ ስራ ጀምረዋል ወይ ተማሪዎች እየተማሩ ነው አሁን ባለፈው ግጭት ከተፈጠረ ከአንድ ሁለት ሳምንት ወዲህ የመማር ማስተማሩ እንቅስቃሴ ቆሟል የሚል ዘገባ ነበር ምን ላይ ነው አሁን ዛሬ እና ሰሞኑን ያሉት ኦኬ እንግዲህ ያው አሶሳ ዩኒቨርሲቲ ከዚህ በፊት ያው ግጭት እንደነበረ ይታወቃል እንግዲህ ያው ተማሪዎች ከግቢ ወጥቶ በተለያየ በተለያዩ ቤተክርስቲያን መስጊዶች እና ዘመድ ጋር ለግማሹም ያው ወደ ቤተሰቦቹ ተመልሶ ነበር። በአሁኑ ጊዜ ደግሞ ኦልሞስት ተማሪዎችም እየተመለሱ ነው። ያው መደበኛ የትምህርት የመማር ማስተማር ሂደቱ ባይጀመርም ተማሪ ወደ ግቢ እየገባ ነው እና ያው ከዩኒቨርሲቲም ባገኘነው መረጃ መሰረት ከፊታችን ሰኞ ጀምሮ መደበኛው የዩኒቨርሲቲው ስራውን ይጀምራል ተብሎ ነው እንግዲህ የሚጠበቀው። በጣም አመሰግናለሁ ነጋሳ ደሳለኝ ለሰጠህን አስተያየት።